የኦሮሞ ፌዴራልስ ኮንግረስ ኦፌኮ በአሁኑ ጊዜ የሀገሪቱ አንድነት አጠያቂ ሁኔታ ላይ ነው ብሏል። እስከ አሁን ለተፈጠሩ ችግሮችና ወደፊትም ሊከተሉ ለሚችሉ አደጋዎች ተጠያቂው ፌዴራል ስርዓቱን እየናደ ያለው መንግስት ነው ሲልም ከሷል። ኦሮሞዎችን የማሰር ዘመቻ ተጀምሯል የሚለው ኦፌኮ እንቅስቃሴው እንዲቆም በመጠየቅ ባለ አስር ነጥብ መግለጫ አውጥቷል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ያቀርባል። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉድና ጋዜጣዊ መግለጫው ሰሞኑን በተለያዩ የኦሮሚያ አካባቢዎች የተፈጠረውን ሁኔታ አስመልክቶ እንዲሁም በአዲስ አበባ ማስተር ፕላንና በልማስም በልማት ስም በኦሮሞ ህዝብ ላይ እየተፈጸመ የሚገኘውን በደልና ፌዴራሊዝም የተሰኘውን አወቃቀር የመሸርሸር ሂደትን አስመልክቶ ነው ሲሉ ገልጸዋል። በጽሁፍ የተሰራጨው መግለጫ ርዕስም ማስተር ፕላኑን አንቀበልም፣ መሬታችን አጥንታችን ነው አንነቀልም፣ የሚለው የጽሑፉ መግለጫ ወረድ ብሎም 25 ዓመታት ወደ ኋላ ተመልሶ በሀገሪቱ የፌዴራል መንግስት ሲቋቋም በኦሮሞ ህዝብ ዘንድ አሳድሮት የነበረውን ተስፋ አስታውሶ ዛሬ ይህ ተስፋው በየጊዜው መንግስት ወስዷቸዋል ባላቸው እርምጃዎች ተሸርሽሮ ዛሬ ላይ የመበታተን አደጋ ተጋርጧል። ለዚህም ተጠያቂው በስልጣን ላይ ያለው መንግስት ነው ይላል። የፓርቲው ዋና ጸሐፊ አቶ በቀለ ነጋ በስልጣን ላይ ያለው መንግስት በክልሎች መካከል የነበረውን ወሰን በህገወጥነት ወጥነት ሰብሮ በህገ መንግስቱ ያልተሰጠውን መብት በጉልበት ቀምቶ እኔ አውቅላችኋለሁ፣ አቅድላችኋለሁ በማለት መብቱን ሰላማዊና በህጋዊ መንገድ የሚጠይቀውን ደሃ ህዝብ ከራሱ አብራክ በተገኙ ደሆች እያስደበደበ እያሰረና እየገደለ ይገኛል። እንገላገለው ይሆን ብለን ያልነው ይህ ፍትሃዊነት! በጥፍ እየለካን ተስፋ ያደረግነው ሰላም ርቆን በቀያችን ተደበደብ፣ የተመኘነው እኩልነትም ህልም ሆነ፣ የአገሪቱ አንድነትም አጠያያቂ እየሆነ መጣ። እስካሁን ለተፈጠሩት ችግሮችና ወደፊትም ሊከሰቱ ለሚችሉ አደጋዎች ተጠያቂው ፌዴራል ስርዓቱ በመናድ ላይ ያለው በስልጣን ላይ ያለው መንግስት ነው። መግለጫው እንደሚለው መንግስት በኦሮሞ ህዝብና ሀብት ላይ ከፍተኛ ጉዳት አድርሷል። ልጆቻችን ይላል መግለጫው ልጆቻችን በየአመቱ አይናችን እያየ ታድነው ሲገደሉ አልቅሰን ቀበርን። አርሶ አደሮቻችን ትናንት አርሰው ሰብስበው ከብደው በኖሩበት ቀሄ ተዋርደው ሌላው በማሳቸው ላይ የገነባውን ሕንፃ ሲጠብቁ በአይናችን ተመለከትን እያለ ይዘረዝራል። አቶ በቀለ ነጋ ባለፉት አመታት ደግሞ ፍንፍኔ አካባቢ የሚገኙ ወገኖቻችንን የተቀናጀ ማስተር ፕላን በማለት በተቀረው የኦሮሚያ አካባቢ ደግሞ ኢንቨስትመንት በተሰኘ ፈሊጥ ማፈናቀሉን ተያይዘውታል። በአሁኑ ሰዓት እየተነጋገርን እያለን በብዙ ሺዎች የሚቆጠሩ የኦሮሞ ተወላጆች በእስር ቤቶች ውስጥ ድብደባና ሰቆቋ እየተፈጸመባቸው ይገኛል። በነጆ 114 በአምቦ በግንጪ በኦሊሶ በመንዲ ከአንድ ሺህ በላይ ንጹሐን በእስር ቤት ስቃያቸውን እያዩ ናቸው። መግለጫው በማጠቃለያው ላይ በኦሮሞ ህዝብ ላይ እየደረሰ ያለው በደልና ግፍ ካልቆመ የአገሪቱን ሰላምና አንድነት ስጋት ላይ ይጥላል ሲል ያሳስባል። ስለሆነም ይላል መግለጫው የኦሮሞ ፌዴራሊስት ኮንግሬስ ኃላፊነት እንደሚሰማው አካል ይህን ጉዳይ ለኢትዮጵያ ህዝብና ለዓለም ሰላም ወዳድ ማህበረሰብ ማስታወቅ ግድ ሆኗል ይላል። በስልጣን ላይ ያለው መንግስት አገሪቱ ችግር ውስጥ እየገባች መሆኑን ተገንዝቦ ለሚከተሉት ጥያቄዎቻችን ምላሽ እንዲሰጠን እንጠይቃለን ሲል አስር ጥያቄዎችን ይደረድራል። ከእነዚህ መካከልም ካለፉት ጥቂት ሳምንታት ጀምሮ ኦሮሞዎችን በማሰር ላይ እየተደረገ ያለው ዘመቻ በአስቸኳይ እንዲቆም፣ የታሰሩትም እንዲፈቱ የፌዴራል መንግስትም ሆነ ሌላ የክልሎችን ወሰን ለመለወጥ የሚችል አካል ባለመኖሩ በኦሮሚያና ፍንፍኔ መካከል ያለው ድንበር በሽግግሩ ወቅት ክልሎች ወደ ተስማሙበት ስፍራ እንዲመለስ፣ ህገ መንግስቱን በመጣስ ድንበሩን ተላልፎ የተከናወነ ግንባታ በሙሉ በኦሮሚያ ክልላዊ መንግስት አስተዳደር ስር እንዲሆን፣ ወደኋላ መለስ ብሎ መግለጫው ሌሎች ጥያቄዎችን አክሏል። ከማስተር ፕላን እንቅስቃሴ ጋር ተያይዞ ታስረው የነበሩ ተማሪዎች እንዲፈቱ ከስራ የተባረሩ ሰራተኞች ወደ ስራቸው እንዲመለሱ፣ ለተጎዱና መስዋዕት ለሆኑ ሰዎች ቤተሰቦች ተገቢው ካሳ እንዲከፈላቸው፣ ህገመንግስቱን የማንነት ክብራቸውን ለማስጠበቅ መስዋዕት የሆኑ ተማሪዎች አስከሬን ወጥቶ በክብር እንዲያርፍ እንዲደረግ፣ ግድያ የፈጸሙ አካላት ለፍርድ እንዲቀርቡ። የኦሮሞ ፌዴራሊስት ኮንግሬስ በመግለጫው መደምደሚያ ላይ መንግስት ለጥያቄዎቹ ተገቢውን መላሽ ይሰጣል የሚል እምነት ያለው መሆኑን ይገልጽና በእንቢተኝነቱ የሚቀጥል ከሆነ ይላል በቅርብ ጊዜ በሀገር ውስጥም ሆነ ከሀገር ውጭ አጠቃላይ ሰላማዊ ሰልፍና ማናቸውንም ሰላማዊ የትግል ስልት ተግባራዊ ለማድረግ እንደሚገደድ ያስጠነቅቃል። መንግስት በተደጋጋሚ እንደሚገልጸው በአዲስ አበባና በአካባቢዋ የሚገኙ የኦሮሚያ ከተሞች የተቀናጀ ማስተር ፕላን የኦሮሚያ ክልልን ስንዝር መሬት ወደ አዲስ አበባ የሚያስገባ አይደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ